ኩሽኔታ ወይም በትንሽ ጠፍጣፋ እንጨት ላይ በተገጠመ አነስተኛ ጎማ አማካኝነት መንሸራተትና መጫወት በኢትዮጵያውያን ሕጻናት ዘንድ ከተለመዱ ጨዋታዎች አንዱ ነው። ይሁን እንጂ ባደጉት ሀገራት እንደሚደረገው የተሻለ መንሸራተቻ ኩሽኔት ወይም ስኬት ቦርድ አድርጎ በቁም ነገር የስፖርትና የእንቅስቃሴ ትርኢት የማሳየቱ ባህል እስከ ቅርብ ጊዜ ድረስ አልተለመደም። ይሄን የስፖርት አይነት በሀገሪቱ እንዲለመድ ያደረጉት አራት ወጣቶች ሲሆኑ የዛሬ አስር አመት ገደማ ለአንድ ጓደኛቸው ከውጭ ሀገር የመጣለት ዘመናዊ የመንሸራተቻ ቦርድ ወይም ኩሽኔት ወደዚህ እንደሳባቸው የሚናገረው ከመስራቾቹ መካከል አንዱ የሆነው ያሬድ ጎበዜ ነው። አጀማመራችን በጣም ቀላል ነበር። አንድ ጓደኛችን ስኬትቦርድ በነጻ ተሰጠው፣ በሳር ቤት አካባቢ እና ሲሰጠው ሁሉንም የሳር ቤት ልጆች በጠቅላላ እያስረዳ ነበር። እኔም ጓደኛችንም አንድ ሀያ አምስት ብለን እንመጣ ነበር አንድ ሁለት ስኬትቦርድ ይዘን መነሻችን እንደዚህ ነበር። በአንድ ቦርድ የተባበር ሼር እያደረግን ነው እየጀመርነው። ከዛ ውጭ አንዴ ኦንላይን ስንገባ ፎቶ ፖስት ማለት ስንጀምር ኦንላይን ኢንተርናሽናል ኮሚኒቲ ከአሜሪካም ከዩሮፓም፣ ሁሉም ተመቻቸው እና እንዴት እናግዛችኋል። አላማችን ተለቅ አድርገን ፓክ ያስፈልገናል፣ እንደዚህ እንደዚህ ነገሮች ያስፈልገናል ስናቸው፣ ሁሉም በጣም ዝግጅ ናቸው ለመርዳት ሰው በዚህ መልኩ በአጋጣሚ ባገኙት አነስተኛ ድጋፍ የኢትዮጵያ ስኬትቦርድ ድርጅትን የመሰረቱ ሲሆን ከመንግስት ቦታ በመጠየቅም የመጀመሪያውን የኩሽኔት ወይም የመንሸራተቻ ሜዳ በአዲስ አበባ ሰርተዋል። ይሄ እንቅስቃሴያቸው ከአዲስ አበባ ወጣና ሰፋ ብሎም በሐዋሳና በኮንሶም የመንሸራተቻ ሜዳዎች ጭምር መስራታቸውን ያሬድ ይናገራል። ስኬትቦርድ የሚባለው ስፖርት አዲስ ነው ኢትዮጵያ ውስጥ ና በ አስራ ሶስት አመት ተቀረበ የመጀመሪያውን ስኬት ፓርክ እንገነባለን ብለን አላማ አወጣን። በኢትዮጵያ ስኬት ድርጅት ስር ማለት ነው። ከዛ በኋላ እሱን ድርጅት እያሳደገን ወደ የሰበሰብን የመጀመሪያውን ስኬት ሜዳ ገነባን። ከሶስት አመት በኋላ ፓብሊክ ስኬት ፓርክ፣ ለህዝቡ የተሰራ ስኬት ፓርክ ነው። ነጻም ለመጓ ነው። እሱን ገነባን ለህዝቡ ብለን። ከዛ ውጭ ሁለተኛም ስኬት ፓርክ ሐዋሳ ገነባን። ከዛ በኋላ ሶስትም አራትም አምስትም ስኬት ፓርክ የተገነባ ነው። አሁን አምስተኛ ስድስተኛ ራይነት ስኬት ፓርኩን ለመገንባት ብር ሰብስበን ነበር ኦንላይን። ከዛ ውጭ መንግስት መሬት ሰጥቶናል፣ የገንዘብ ፈንድ አለው መንግስትም ትብብርም አለው። እንደዛ ነው እስካሁን ድረስ። ሰው ስኬትቦርድን በጣም ተስፋፍቷል። እያደገ ሲሄድ የስኬትቦርድ እቃዎች አምራች የለም አስመጪ የለም ብለን ስናስብ ራሳችን ሆነ አምራች፣ አፍሪካ ውስጥ የመጀመሪያው ኢትዮጵያ ውስጥ የመጀመሪያው ስኬትቦርድ አምራች ሆንን ማለት ነው። በጊዜ ሂደት ሜዳዎቹ ቢስፋፉም የመንሸራተቻዎቹ ግን እጥረት ነበረባቸው በዚህም የተነሳ ይህንን ችግር በራሳቸው ለመቅረፍ በመወሰን ቦርድ ለመስራት መወሰናቸውን ይናገራል ያሬድ ከዚሁ ጋር አያይዞም በስፖርቱ አዘውታሪዎች ዘንድ የሚለበሱ የጎዳና ላይ ልብሶች ከነቴራዎች እንዲሁም ኮፍያ ያላቸውን ሹራቦችንም አያይዘን ማምረት ጀመርን ይላል ብዙ አይነት ምርሶች ያካተተ ነው። እንደ ለስፖርት ሆኑ ልብሶች እንደዚህ ለኢቬንቶች ካዋል የሆኑ ልብሶችም ያካትቷል። ከዛ ውጭም ሞ ላይክ በበየቀን ለሁሉ ነገር የሚሆን ልብሶች ነው የምናመርተው። አሁን ራሱ ሽሮ ሜዳ ወርክሾፕ ሄ ያለሁት እዚህ ነው ምርት የምናካሄደው የምናደርገው። ግዛት እትመት ነው፣ ቲሸርቶች ላይ እትመት ስፌት እንካሄዳለን። የቆዳ ቦርሳዎች፣ የቆዳ እንደዚህ አይነት ነገሮች እንሰራለን። እዚህ ሾፓችን እንደ ወገብ የሚባለ ቅርፍ አለ እዛ ውጭ፣ ሁሉንም ምርታቸው ከመነሳ ሁሉንም ራሳቸው መስራት ነው ለማለት ነው። ከፋብሪኩ ጀምሮ እየሰፋን መጨረስ ነው። ያታነችም ማለት ነው። ያሬድ አሁን ላይ በቀን ሁለት በዓመት ከሰባት መቶ በላይ የመንሸራተቻ ቦርዶችን እንደሚያመርቱ ገልጾ፣ ነገር ግን ገበያው ካለው ፍላጎት አንጻር ከዚህ በላይ የመስራት እቅድ እንዳላቸውም ይናገራል። ድርጅቱ ዓላማ ስኬት ቦርዱን ማስፋፋት ነው። ስፖርት ሜዳዎች ለመስራት፣ ለወጣቶች የስፖርት እቃዎች ለማምጣት ነው የተቋቋመው ድርጅቱ የመጀመሪያ ስኬት ቦርድ የሚሸጥበት ቦታ እየከፈትን ነው። ልጆች የሚለማመዱበት ቦታ እየከፈትን ነው። ለወጣቶች ቦታ አሪፍ ለሆነ ነገር ነው። ከዛ ውጭ ኢትዮጵያ ውስጥ እኛ ብቻ ነን ይህንን ሰውለት ማመት አቅም ያለን በቀን ሁለት ስኬት ቦርድ ማመት እንችላለን። አሁን ለማደግ አላማ አለን እና ማሽን እየጨመርን ነው፣ ቦታም እያሰፋን ነው። እስከ አምስት ወይም ስድስት በቀን ማመት አቅም እንዲኖረን ማለት ነው። ላጎት በጣም ሀይ ነው

አሁን ላይ ለኦሎምፒክ ለመወዳደር የሚያስቡ ወጣቶችን ማፍራታቸውን ገልጾ በቀጣይ ድርጅታቸውን በማስፋት ኢትዮጵያን አልፎ ለአፍሪካም የመስራት ህልም እንዳላቸው አጋርቶኛል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ